እንግዲህ ፍቅረ ማርያም የኬንያ የምርጫና የድንበር ኮሚሽን ሊቀመንበር ዋፉላ ችቡካቲ ዛሬ እንደገለጹት ባለፈው ሐሙስ ጥቅምት 16 በድጋሜ የተካሄደው ፕሬዚዳንታዊ ምርጫ ነፃ፣ ሚዛናዊ እና ተአማኒ ነበር ብለዋል። የተቃዋሚ ፓርቲ ውጭ የሆኑት ራይላ ኦዲንጋ ራሳቸውን ባገለሉበት ምርጫ ይህንን የሊቀመንበሩን ገለጻ እንዴት ተገመግመዋለ? የምርጫውን ውጤት ተነግሯል አይደል? የምርጫ ውጤት ተነግሯል ያው ውጭ ፕሬዚዳንት ኡሁሩ ኬንያታ ሰባት ነጥብ አራት ሚሊዮን ድምፅ በላይ ማግኘታቸውና በአጠቃላይ ድምጽ ከሰጡት ውስጥ ዘጠና ስምንት በመቶ በላይ ድምጽ ማግኝተው መመረጣቸውን አስታውቀዋል። አጠቃላይ የመራጮች ብዛትም ሰላሳ ስምንት በመቶ መሆኑን የገለጹት እንግዲህ የምርጫ ኮሚሽኑ ሊቀመንበር ወቅታቸው ክባቲ ቀደም ሲል ፍትሐዊ ነጻና ታማኒ የሆነ ምርጫ ማካሄድ የማይችልበት ደረጃ ላይ ደርሻለሁ ብለው ተናግረው ነበረ። ይህም ባሉ እንግዲህ በጥቂት ቀናት ውስጥ እንደገና ያነሷቸው ጥያቄዎች በቂ ምላሽ ሲያሻሽ ስላገኙ እና ሁኔታዎች ስለተስተካከሉ አሁን ያካሄድ ነው ምርጫ ፍትሃዊ፣ ነጻና ታማኒ መሆኑን ለኬንያውያን፣ መላ ኬንያውያን መረጋገጥ ፈልጋለሁ። ቀደም ሲሉ የነበሩ ችግሮች ተፈተዋል ብለው ነው የተናገሩት። ምርጫው በአዲስ የምርጫ አስፈጻሚዎች መካሄዱ የፖለቲካ ፓርቲ ተወካዮች የውጤቱን ማስተላለፉን ሂደት መከታተላቸውና መገናኛ ብዙሀንም ደግሞ ድምፅ ቆጠራውንና የመረጋጋት የመረጋገጥ ሂደቱን እንዲከታተሉ መደረጉን ገልጸዋል። እንግዲህ በሌላ በኩል ከምርጫው የራሳቸውን ያገለሉት ራይላ ኦዲንጋ ያው የፕሬዚዳንት ሁሩ አሁን በዚህ አሸናፊ መሆናቸው ከተገለጸ እውቅና እንደማይሰጧቸውና የመራጮች ብዛትም በጣም ዝቅተኛ እንደሆነ ገልጸዋል። በአጠቃላይ ይሄ ምርጫ የሀገሪቱን ፖለቲካዊ ችግር ፈቶታል ብሎ ማለት አይቻልም። በሀያ አምስት የምርጫ ክልሎች ምርጫዎች አልተካሄዱ። እንግዲህ ምርጫዎች ባልተካሄዱበት ሁኔታ እንደገና አቤቱታዎች ለጠቅላይ ፍርድ ቤቱ ቀርበው እንደገና የህግ ጥያቄ ይነሳል ወይም ተቃዋሚዎች ውስጥ ጉዳዩን ወደ ፍርድ ቤቱ እንዲሄድ በሌሎች አካላት አማካኝነት ቢያንስ እንዲሄድ የሚያደርጉበት ሁኔታ ይፈጠራሉ። የሚሉት ግን ብዙ ጥያቄዎች የሚያስነሳ ጉዳይ ነው እና አጠቃላይ የሀገሪቱ ችግር በአሁኑ ሰዓት ተፈቷል ብሎ ማለት አይቻልም። በዚህ ምርጫ ራይላ ኦዲንጋ ዛሬ የወደፊት አቅጣጫቸውን አስመልክቶ ትልቅ ፖለቲካዊ መግለጫ ይሰጣሉ ተብሎ ተጠብቆ ነበረ። ይህንን ቃለ ምልልስ እስካደረግንበት ድረስ መግለጫውን አልሰጡም። በእርሳቸው ጎራ ግን ምንድን ነው ወደፊት ሊደረግ የታሰበው እስካሁን የተባለ ነገር አለ? እንግዲህ ያው ራይላ ኦዲንጋ በፖለቲካ ቀሚያቸው የሚታወቁት ስራዎችን አንጠልጥሮ መቆየት እና በመጨረሻው በመጨረሻው ሰዓት ራሳቸው መንግስት ነው የሚታወቁት። በአጠቃላይ ከውስጥ አዋቂዎቻቸው እና ከፖለቲካ ታዛቢዎች ለእሳቸው ቅርበት ያላቸው ሰዎች እንደሚናገሩት ለስርዓቱ፣ ለገዢ ፓርቲ ቅርበት ያላቸው ኩባንያዎች ላይ የኢኮኖሚ ማዕቀብ ማድረግ አሁን ለተመረጠው መንግስት ያሉ በክፍለ ሀገሮችም ይሁን በማዕከሉ ደረጃ ያሉ የመንግስት ተቋማት ጋር አለመተባበር እናም ደግሞ የአደባባይ ሰላማዊ ተከታታይ ተቃውሞዎች ማድረግ በመሳሰሉት እነዚህ ሶስቱን ስልቶች በመጠቀም አሁን ብዙ ፓርቲ በኡሁሩ ኬንያታ አማካኝነት አሸናፊነቱን የያዘው ስልጣኑን እንዲለቅና በዘጠና ቀናት ውስጥ ህገ መንግስት በሚፈቅደው መሰረት ሌላ ምርጫ እንዲካሄድ የማስገደድ ስልት ይከተላሉ ተብሎ የሚጠበቀው እንግዲህ፣ እስካሁን በግልጽ ያልታወቀው ምን አይነት ኩባንያዎች ላይ የኢኮኖሚ ማዕቀብ እንዲደረግ ጥሪ ያደርጋሉ የሚለው ዝርዝር አልታወቀም። ምናልባት በዛሬው ዕለት የኩባንያዎችን ዝርዝር እና ምን አይነት ማዕቀብን ደጃቶቻቸው ማድረግ እንዳለባቸው ይገልጻሉ ተብሎ አንዳንድ ታዛቢዎች እየጠበቁ ያለበት ሁኔታ ነው ያለው። እንደ ከዚህ ቀደሞቹ ቀናት ሁሉ ዛሬም በኬንያ መዲና ናይሮቢ ምርጫውን የተቃወሙ ሰዎች ከፖሊስ ጋር መጋጨታቸው ተዘግቧል። እንደው በኬንያ በአጠቃላይ ያለው የህዝቡ ስሜት ምን ይመስላል? በቀጣይስ ምንድን ነው ህዝቡ የሚጠብቀው? አጠቃላይ በፖለቲካው መሰላቸት እየታየ እንደሆነ ነው። በመላ ሀገሪቱ የፕሬዚዳንት ሁሩ ኬንያታ ደጋፊዎች ባሉበት ቦታም ቢሆን ብዙ መራጮች ወደ ምርጫ ጣቢያዎች እንዳልወጡና ድምፅ እንዳልሰጡ ነው የሚያመለክተው ና እንግዲህ ወደፊት ምን ይሆናል የሚለው አሁን ውጤቱ ተገልጿል። አሸናፊነታቸው ፕሬዚዳንቱ ተገልጸዋል። በሰባት ቀናት ውስጥ ቃለ መሃላ ላይ ይፈጽማሉ። ምናልባት ለጠቅላይ ፍርድ ቤቱ አቤቱታ ካልቀረበ እና ክስ ካልተመሰረተ ውጤቱን ጥያቄ ውስጥ የሚያስገባ እንትን ካልተመሰረተ ማለት ነው፣ የፖለቲካ ውጥረቱ አሁንም ተባብሶ የሚቀጥልበት ሁኔታ ነው ያለው። ምናልባትም ከእስካሁኑም የበለጠ የበለቀ ሊባባስ የሚችልበት እድሉ አለ። ወደፊት የሀገሪቱ እጣ ፈንታ ይሄ ነው ብሎ መናገር በሚያስቸግርበት ሁኔታ ላይ ነው ያለው ይመስለኛል። በዛ መንገድ መግለጽ የሚቻል ይመስለኛል። ፍቅረ ማርያም መኮንን፣ በጣም አመሰግናለሁ። አመሰግናለሁ።